ተክለ ጊዜ እንግዲህ የጣሊያን መንግስት የህገ መንግስት ማሻሻያ እንዲደረግ ባቀረበው ጥያቄ ላይ ህዝብ በጣሊያንኛው ሲ ወይም ደግሞ ኖ ይሻሻል አይሻሻል ብሎ እንዲመርጥ ባቀረበው ጥያቄ መሰረት በሳምንቱ መጨረሻ ምርጫ ተካሂዷል። ምርጫው እንዴት ነበር? መንግስትስ ምንድን ነበረ ህገ መንግስቱ ላይ እንዲሻሻል የፈለገው? እንግዲህ የምርጫው ተሳትፎ ሰባ በመቶ የሚሆኑ ህዝብ ተሳታፊ ሆነዋል። ማለት መብቱ ያለውን ህዝብ ማለት ነው በጠቅላይ ሚኒስትር ማቴዎ ሬንሲ የሚመራ መንግስት እንግዲህ የስልጣን መዋቅር በተለይ የህግ መወሰኛ ምክር ቤት የአሰራር ዘይቤ እንዲስተካከል ትኩረት የሰጠ ነበር ሬፈረንድሙ ሆኖም የትናንትና ሬፈረንዱም እንዲያ እንዳሳየው የህገ መንግስት ተሀድሶ ይደረግ ወይስ ይቅር፣ ትኩረት የሰጠው ህዝበ ውሳኔ ተካሂደዋል። ኖ ይቅር በመቶ ሀምሳ ዘጠኝ ሲ ይቀየር በመቶ አርባ በሆነ ውጤት ተጓደዋል። ህዝበ ውሳኔው እንግዲህ የጠቅላይ ሚኒስትር ማቴዎ ሬንዚ ስልጣኔን እለቃለሁ ባሉት መሰረት ያለምንም ቅድመ ዝግጅት ስልጣናቸውን እንደሚለቁ ተናግረዋል። ይኸውም መንግስት ኖ ብሎ ወይም አይቀር የሚለውን መልስ ስለሰጠ ነው። ጠቅላይ ሚኒስትሩ በጎርጎሮሳውያኑ 2014 ዓ ምት ነው ወደ ስልጣን የመጡት በ2018 ዓ ምት ነበር ከስልጣን ይሄ ይለቃሉ ተብሎ የተጠበቀው እንግዲህ ተከታዩ ምንድን ነው? ምን ይሆናል? አዎ አሁንስ ምን ይሆናል የሚለው እንግዲህ መጀመሪያ ርዕሰ ብሔር ሰርጆ ማታሬላ ከሀገሪ የሀገሪቱ የፖለቲካ ድርጅቶች መሪዎች ይመክራሉ። ምክክሩ አዎንታዊ ከሆነ ጠቅላይ ሚኒስትር ይሰይማሉ። ይህ ሳይሆን ከቀረ የህግ መወሰኛና መመሪያ ምክር ቤቶች ሽረው አዲስ ብሔራዊ ምርጫን ይከናወናል ማለት ነው። የህገ መንግስት መሻሻል፣ የተቃውሞ የፖለቲካ ድርጅቶች በተለይ የአምስት ኮከቦች ፓርቲ በፍጥነት የምርጫ ህግ ተካሄዶ ማለት የምርጫ ህግ ተሃድሶ ተደርጎለት ብሔራዊ ምርጫ እንዲከናወን ጥሪ እያቀረበ ይገኛል ማለት ነው። እንግዲህ የአውሮፓ መንግስታት የጠቅላይ ሚኒስትር ማሪዮ ሬንሲን ከስልጣን መልቀቅ በተመለከተ የሰጡት አስተያየት አለ? አዎ እንግዲህ ከተለያዩ መንግስታት መግለጫ ተሰጥተዋል። የጀርመኑ ብጠቅስ ደስ ይለኛል። ምክንያቱም የጀርመን መንግስት የሬፈረንዱሙ ህዝበ ውሳኔ ውጤት መገንዘቡና ማቴዎ ሬንሲ ስልጣናቸው ወይም ከስልጣናቸው እንዲወርዱ በወሰዱት ውሳኔ ቻንስለር ኤንግላ ሜርክል ማዘናቸው የጀርመን መንግስት ቃል አቀባይ ስቴፈን ሳይበርት በርሊን ላይ ጋዜጣዊ መግለጫ ሲሰጡ ማስገንዘባቸው ተዘግበዋል። እንደው የህዝቡ አስተያየት ምንድን ነው? ሬንሲ ከስልጣን ሲወርዱ ህዝቡ ምን ይላል? ተቀብሎታል? ህዝቡ ተቀብሎታል፣ አልተቀበለውም? አይደለም እንግዲህ ህዝበ ውሳኔ ነው። በህዝበ ውሳኔ መሰረት መውረድ አለባቸው። እሳቸውም እኮ ይህንን ሲጀምሩ ከተሸነፍኩኝ እወርዳለሁኝ ብለው ነበረ፣ እና ባሉት መሰረት ወረዱ። ይሄ ትክክል ነው። ህዝቡም እንደ ትክክል አካሄድ ነው ያየው። እንግዲህ በሳምንቱ መጨረሻ አውሮጳ በጣሊያን ብቻ አይደለም ምርጫ የተካሄደው። በኦስትሪያን ፕሬዝዳንታዊ ምርጫ ተካሄደዋል። ስለዚህ ስምትለን ነገር አለ። አዎ አውስትሪያ ውስጥ እንግዲህ በተካሄደው ፕሬዝደንታዊ ምርጫ መሰረት የቀድሞ የአረንጓዴ ፓርቲ መሪና የፓርቲው አባል አሌክሳንደር ቫን ደር በለን በግል ለውድድር ቀርበው ማሸነፋቸው ከርዕሰ ከተማ ቪን የሚደርሱ ዜናዎች እየዘገቡ ይገኛሉ። በዚሁ ፕሬዝደንታዊ ምርጫ ሴቶች ከፍተኛ ሚና መጫወታቸውና አሌክሳንደር ፋን ደር ባይለን እንዲያሸንፉ ማገዙም የሀገሪቱ ማለት የአውስትሪያ መገናኛ ብዙሀን እየዘገቡ ይገኛሉ። የቀኝ ዘመም ፓርቲው መሪ ኖርበርት ሆፈር በሚቀጥለው ፕሬዚደንታዊ ምርጫ እንደሚወዳደሩ ከወዲሁ አስታውቀዋል። ተክለ ጊዜ ገብረ ኢየሱስ ከጣሊያን ዋረሰ ከተማ ሮም ለሰጠህን ቃለ ምልልስ በጣም አመሰግናለሁ። እኔም አመሰግናለሁ አዜ